ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ1922 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሰዓት የምናሰማውን ፕሮግራማውን ጀመርን። ሰላም፣ ጤና ይስጥልን። እንደምናመሻችሁ የዛሬ ሰኞ ሚያዝያ 17 2008 ፕሮግራማችን ይዘን ቀርበናል። የምሽቱ አስተናጋጆቻችሁ አዲሱ አበበና ቆንጂት ታየነን። ዩናይትድ ስቴትስ ለኢትዮጵያ ከምትሰጠው አስቸኳይ እርዳታ በተጨማሪ ድርቅን የመቋቋም አቅምን ማጎልበቻ መርሃ ግብሮችንም በገንዘብ እየደገፈች መሆኑ ተገልጿል። ድርቅ በሁሉም አካባቢ ስለተከሰተ ያው የምግብ ዋስትናችንን አሁን አልቻለም። ስድስቱ ወር ተንቀጥቀጠን ያለ ነው መንግስት እየገደፈ ነው እና ወደፊት አላማችን ከዚህ ከሴፍትኔት ወጥተን ራሳችንን እንድንችልና መንግስትንም እንዲያናስቸግር የሚለውን አላማ ነው አሁን ወደፊት ይዘን ሰንቀን የምሰራውን። ያዳመጣችኋቸው የፕሮግራሙ ተጠቃሚ የሆኑ አንድ አርሶ አደር የተናገሩትን ነው። በጋምቤል በአብይረስ ይቀርባል። የዚህ ዘገባ ዝርዝር በጋምቤላ በደቡብ ሱዳን ስደተኞች የተገደሉት ቁጥር 15 መድረሱን ነዋሪዎች እየተናገሩ ነው። በዚህም ላይ ዘገባ ይኖረናል። ማዕከላዊ ከነበሩ የኦሮሞ ፌዴራሊስት ኮንግረስ አመራር አባላት አራቱን ማግኘት አልቻልንም ሲሉ ቤተሰቦቻቸው ተናገሩ ጠዋት ቄሌንጣው ስንሄድ አራቱ ሰዎች የሉ። አስራ ስምንት ሰው ትላንትና ማታ እዚህ ገብቶ ነበር ስንላቸው፣ አዎ አስራ ስምንት ሰው ገብተዋል አሉ። እሺ ብለን ስማቸውን አስጠራን። አንድ በአንድ ጉርሜ ሳያ ነው፣ ደጀኔ ጣፋ፣ አዲሱ ቡላላ እና በቀለ ገርባ ብለን አስጠራን። የሉም ሰዎቹ። በትግራይ ክልል ህገወጥ አዘዋዋሪነትን በተመለከተ የተሰናዳ ሰፋ ያለ ቅንብርም በሁለተኛው አጋማሽ ይዘናል። ስፖርት፣ ጤና መደበኛ ፕሮግራሞች ናቸው። የዛሬ ሰኞ የዛሬ ጤና የዓለምን የወባ ቀን ይመለከታል። በዛም ላይ አጥራለት ዜና አለን። ንጉሱ ታምሬ ፕሮግራሙን ይመራል። ኦድሬስ ሪግስ የፕሮግራሙ መሀንዲሳችን ነው። አብራችሁ እንድታመሹ እስከ አራት ሰዓት ድረስ እንጋብዛለን። ወደ አለም ዜና እንለፍ። በቀጣዮቹ አራት ዓመታት ውስጥ እንደ አውሮፓ ቆጥር በ2020 መሆኑ ነው ወባ ክፉኛ የሚያጠቃቸው ስድስት የአፍሪካ ሀገሮች ከህመሙ ነፃ እንደሚሆኑ ተገለጠ። ይህን ይፋ ያደረገው የዓለም ጤና ድርጅት ደብልዩ ኤች ኦ የዓለምን የወባ ቀን ምክንያት በማድረግ ዛሬ ሰኞ ባወጣው መግለጫ ነው። ባለፈው ዓመት በደብሊው ኤች ኦ የጸደቀውና ወባን ከ2016 ከአሁኑ ዓመት ማለት ነው እስከ 2020 ለማጥፋት ተብሎ በተነደፈው ዓለም አቀፋዊ ቴክኒካዊ ስልት መሰረት በጠቅላላው እንደ አውሮፓ አቆጣጠር በ2020 10 ሀገሮች ከወባ ነጻ ቢሆኑም ስድስቱ ከአፍሪቃ ናቸው። እንደ አውሮፓ አቆጣጠር ከ2000 ዓ ም ወዲህ በወባ ህመም የሚደርሰው ሞት ከዓለማችን በ60 ከመቶ እንደቀነሰም ተገልጧል። አፍሪካ ውስጥ በ2020 ከወባ ነጻ የሚሆኑ ስድስቱ አገሮች የአፍሪካ አገሮች ማለት ነው አልጄሪያ፣ ቦትስዋና፣ ኬፕ ቨርዴ፣ ኮሞሮስ፣ ደቡብ አፍሪካና ስዋዚላንድ ናቸው። ቀደም ሲል እንደገለጥኩት የዛሬው ጤና ፕሮግራም በዚህ ጉዳይ ላይ ዘገባ አለው። የደቡብ ሱዳን መንግስትና ሽምቅ ተዋጊው ቡድን ጊዜያዊ መንግስት ለማቋቋም የደረሱበት ስምምነት በሁለቱ ወገን ውድቅ ከሆነ ወዲህ ዩናይትድ ስቴትስ በሰላም ድርድሩ ወቅት አነስተኛ ሚና ለመጫወት መምረጧ ተገልጿል። ባለፈው ቅዳሜ የተቃዋሚው መሪ ሪያክ ማቻርን የያዘው አውሮፕላን ቀደም ሲል በተያያዘው ፕሮግራም መሰረት ጁባ እንዳያርፍ ከሱዳን መንግስት ፈቃድ መከልከሉ ይታወሳል። ይህም የሆነው ማቻር በድርድሩ ውስጥ ከተካተቱት ስምምነቶች ውጪ በርካታ ጦር መሳሪያና ወታደሮችን ይዘው ለመግባት ድንገተኛ ጥያቄ በማቅረባቸው መሆኑን የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ጃን ከርቢ አስታውቀዋል። ዩናይትድ ስቴትስ ከእንግዲህ በሁለቱ ወገኖች ስምምነት ዙሪያ የምትጫወተውን ሚና የሚወስነው ጊዜያዊ የሽግግር መንግስት ለመመስረት የገቡትን ቃል ወደ ተግባር ለመለወጥ የሚያሳዩት ቁርጠኛነት ነው ሲሉም ቃል አቀባይ ከርቢ አስታውቀዋል። ዓለም አቀፍ የወንጀል ችሎት ባለፈው ዓመት ቡሩንዲ ውስጥ ስለተነሳው ግጭት ቅድሚያ ምርመራ እያካሄደ መሆኑን ገልጧል። የአሜሪካ ድምፅ ሬዲዮ ዘጋቢ ሊዛ ብራያን ከፓሪስ የላከችውን ዘገባ አዳነች ፍሳይ ታቀርባለች። ዓለም አቀፍ የወንጀል ችሎት አቃቤ ሕግ ፋትዋ ቤንሱዳ ይህ የቅድሚያ ጥናት ምርመራ አይደለም ብለዋል። ምን ያህል ጊዜ እንደሚወስድም አልገለጹም። ቤንሱዳ ስለ ወሰዱት ውሳኔ በመግለጫ ሲያስረዱ ግን በማዕከላዊቱ አፍሪካ ሀገር ሲካሄድ የቆየውን ግጭት በጥብቅ ሲከታተሉ እንደቆዩ ጠቁመዋል። ብሩንዲ ከ2004 ዓ.ም አንስቶ ለ11 ዓመታት ያህል ማለት ነው። የዓለም አቀፍ የወንጀል ችሎታ ባልሆና ቆይታለች። መስሪያ ቤቴ ብሩንዲ ውስጥ ስለተፈጸሙት ግድያዎች፣ እስራቶች፣ ሰቆቃዎች፣ ጾታዊ ጥቃቶች፣ ሌሎች የኃይል ተጠቃሚነት ተግባሮችና ሰዎች እንዲሰወሩ ማድረግን የመሳሰሉትን የሚመለከቱ የመረጃ ልውውጦችና ዘገባዎችን ሲመረምር ቆይቷል። ብሩንዲ ውስጥ ባለፈው ዓመት የፖለቲካ ቀውስ የተነሳው የሀገሪቱ ፕሬዚደንት ፒየር እንኩርንዚዛ ለሶስተኛ የስልጣን ጊዜ ለመወዳደር በወሰኑበት ወቅት ነበር። በግጭቱ ቢያንስ 430 የሚሆኑ ሰዎች እንደተገደሉ፣ 3400 የሚሆኑት እንደታሰሩ፣ ከ230 ሺ በላይ የሚሆኑ ብሩንዳውያን ደግሞ ከሀገር እንደተሰደዱ ቤንሱዳ ገልጸዋል። አንድ ከፍተኛ ስልጣን ያላቸው ጀኔራልና ባለቤታቸው ዛሬ ሴት ልጃቸውን ትምህርት ቤት እንዳደረሱ እንደተገደሉ ተዘግቧል። ሂማን ራይትስ ዋች የተባለው የዓለም አቀፍ ፍትህ ተሟጋች ቡድን ስራ አስኪያጅ ጀራልዲን ማቲዮሊ ዜልድነር የዓለም አቀፍ የወንጀል ችሎት ውሳኔን በበጎ መንፈስ ተቀብለዋል። ሆኖም ይህ የመጀመሪያው እርምጃ ብቻ ነው ብለዋል። ዓለም አቀፍ የወንጀል ችሎት በቡሩንዲ የተፈጸመውን ግጭት ለማጥናት መወሰኑ ወንጀለኞች የሚፈጽሙት ወይም እንዲፈጸም የሚያዙት እንዲሁም አስከፊ የሰብአዊ መብት ረገጣ የሚፈጽሙት ሁሉ ከተጠያቂነት እንደማያመልጡ ትምህርት ይሰጣቸዋል ብለዋል ጀራልዲን ማቲዮሊ ዘልትነር። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የመን የሚገኘው ሳኡዲ መራሹ ጣምራ ኃይል ላለፈው አንድ ዓመት በነውጠኞች ይዞታ ስር በሚገኘው ደቡባዊ ከተማ በተካሄደ ውጊያ ከ800 በላይ የሚሆኑ የአልቃይዳ ተዋጊዎችን ገደለው ሲሉ የጦር አዛዡ አስታወቁ። የጣምራው ኃይል አዛዥ ይፋ ያደረጉት የሟቾቹ ቁጥር ግን በነጻ ምንጭ በኩል አልተረጋገጠም። ኦፊሴላዊው የሳኡዲ ዜና አገልግሎት ዛሬ ሰኞ እንዳስታወቀው በጣምራው ኃይል የሚታገዙት የየመን ወታደሮች ጥቃቱን ያካሄዱት የአልቃይዳ ዋና ምሽግ በነበረችው የወደብ ከተማ ሙካሊያ ውስጥ ነው። ወታደራዊ ምንጮች ለፈረንሳዩ የዜና አገልግሎት አዣንስ ፍራንስ ፕሬስ በሰጡት ቃል የጣምራው ኃይል ወደ ከተማይቱ ሲገባ ወደ ምዕራቡ ክፍል ካፈገፈጉት ከአልቃይዳ ታጣቂዎች ምንም አይነት መቋቋም አልደረሰበትም ብለዋል። በውጊያው ወቅት በርካታ የአልቃይዳ አዛዦች ተገድለዋል። በሲቪሎች ህይወት ላይ ስለደረሰ ሞት ግን የተገለጸ ነገር የለም። ኢራቅ ውስጥ ምስራቅ ባግዳድ መኪና ውስጥ የተጠመደ ቦምብ ፈንድቶ ባደረሰው ጉዳት ቢያንስ 11 ሲቪሎች ሲሞቱ ሌሎች 38 ቆስለዋል። የአካባቢው ፖሊስ እንዳስታወቀው አጥፍቶ ጠፊው መኪና ውስጥ ያጠመደውን ቦምብ ሲያፈነዳ አብሮ ፈንድቷል። ኢራቅ ዋና ከተማ ላይ ባለፉት አራት ቀናት ከደረሱት ተመሳሳይ ጥቃቶች ይሄኛው የመጨረሻው መሆኑ ነው። ለጥቃቱ ኃላፊ ነኝ ያለ ወገን አልተሰማም። ብቻ ግን ራሱን እስላማዊ መንግስት ብሎ የሚጠራው ነውጠኛ ቡድን ካለፈው ዳር ጀምሮ ባግዳድና አካባቢዋ ላይ ተመሳሳይ ጥቃት ሲያደርስ እንደነበር ይታወቃል። ኔፓል ተዚህ ቀደም በከፍተኛ የመሬት ነውጥ የወደሙባትን ታሪካዊ ቤተ መቅደሶችና ቤተ መዘክሮች የዩኔስኮውን የባህል ቅርስ ቤተ መዘክር ጨምሮ እንደገና እየገነባች መሆኗ ተገልጿል። የደቡብ ሰያይቱን ሀገር የኔፓልን ታሪካዊ ውርስና ቅርስ ህንጻዎች እንደነበሩ ለማቆም አመታት እንደሚያስፈልጉ ባለስልጣናቱ አመልክተዋል። በወቅቱ በተመዘገበ ሰባት ነጥብ ስምንት ኃይል ያለው ርዕደ ምድር ከ600 ሺህ በላይ ህንፃዎችና መኖሪያ ቤቶች መውደማቸው አይዘነጋም። ዓለም አቀፍ ለጋሾች 4.1 ቢሊዮን ዶላር ለመርዳት ቃል የገቡ ሲሆን እስካሁን የደረሰው ግን 1.3 ቢሊዮን ብቻ መሆኑ ተነግሯል። መንግስትም የገባውን ቃል ጠብቆ ብሔራዊ የመልሶ ግንባታ ባለስልጣን አላቋቋመም ተብሎ እየተወቀሰ ነው። በመጨረሻም በኦስትሪያው ፕሬዝዳንታዊ ምርጫ ጸረ ፍልሰተኛ አቋም ያለው የነፃነት ፓርቲ የጀመረውን ዙር የመጀመሪያውን ዙር ምርጫ እየመራ መሆኑ ተነገረ። በዚህም ምክንያት ድጋሚ ምርጫ እንደሚደረግ ታውቋል። ፓርቲውን ተወክለው የሚወዳደሩት ኖበርት ሆፈር የ36.4 ከመቶ ቅድሚያ ያላቸው ሲሆን በቀጣይ ወር በሚደረገው የድጋሚ ምርጫ ከግሪን ፓርቲው በኩል የቀድሞውን የምክር ቤት አባልና የግል ተወዳዳሪ የሆኑትን አሌግዛንደር ቫን ቦለን ይገጥማሉ ተብሎ ይጠበቃል። ዜናው አበቃ። የተከበራችሁ አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት የሚተላለፈውን የሰኞ ምሽት ስርጭት ነው። አስተናጋጆቻችሁ ቆንጅት ይታይና አዲሱ አበበነን ስርጭታችን የጊዜ ሰሌዳው እንደሚያመለክተው ወደ ዕለቱ አብይ ዘገባ ነው የምናልፈው። እንደዚያ ከማድረጋችን በፊት ግን ቆየት ብለው ከሚቀርቡት ዘገባዎች ቅንብሮችም አንዱን ለቅምሻ እናሰማል። መንግስ፣ መንግስቲ ፍሉይ ጠመታ ክገብር ኣለዎ ከይንብል ፖሊስን ፀጥታን ዓጀውቶም እዮም ዝብና መንግስት ልዩ ትኩረት ማድረግ አለበት እንዳንል የፖሊስና የጸጥታ ኃይሎች አጃቢዎቻቸው ናቸው ብንል ማጋነን አይሆንም። ለምሳሌ አምናና ካቻምና በቀጣናችን ሁለት ኮማንደሮች በአስኮብላይነት ተከሰው የተወሰነ ቅጣት ተጥሎባቸው ነበር። በምዕራብ ትግራይ ሕገ ወጥ አዘዋዋሪዎች ልጆቻችንን እየወሰዱ ነው፣ ሲሉ ያማረሩ ወላጅ አቶ አማረ ገብረ ሚካኤልን ድምጽ ነው የሰማ ነው። በምሽቱ አፍሪካንክ ርዕሶች ዝርዝር ዘገባውን እናቀርባለን። አሁን ለቀዳሚው የዕለቱ አብይ ርዕስ ወደ አዲስ አበባ ዩናይትድ ስቴትስ በኢትዮጵያ ለተከሰተው ድርቅ እየሰጠች ካለችው የአስቸኳይ ጊዜ እርዳታ በተጨማሪ ድርቅን የመቋቋም አቅምን የሚያጎለብቱ ፕሮግራሞችን በገንዘብ እየደገፈች ነው። ከነዚህ አንዱ የሆነውን እና ደቡብ ወሎ የሚገኘውን ድንችን የማላመድ እንቅስቃሴ የጎበኙት በአዲስ አበባ ኤምባሲ የዩናይትድ ስቴትስ ተልእኮ ምክትል ኃላፊ ፒተር ቭሮማን መሰል ፕሮግራሞችን ድርቅን ይበልጥ ለመቋቋም እንደሚያስችሉ ተናግረዋል። ቪኦኤ ያነጋገራቸው የፕሮግራሙ ተጠቃሚዎችም ከእርዳታ ጥገኝነት እንደሚያላቅቃቸው ተስፋ ያደርጋሉ። እስክንድር ፍሬው ዝርዝሩን አስተላልፈዋል። ከደቡብ ወሎ ዋና ከተማ ደሴ ተነስቶ ጦሳና ገራዶ ተራሮችን አቋርጦ ወደ ለጋምቦ ወረዳ የተጓዘ የበልጉ ዝናብ መምጣቱን አይጠራጠርም። ግራና ቀኝ የሚታየው አረንጓዴ ውበትም ይህንኑ ይመሰክራል። የአካባቢው አርሶ አደሮች እንደሚሉት አምና በዚህ ሰዓት የመልካ ምድሩ ቀለም ሌላ ነበር። ይህ ደግሞ ለዓመታዊ ምርቱ በበልግ ዝናብ ላይ ብቻ ለሚተማመነው የወረዳው ክፍል ፈተና ሆኖ ቆይቷል። ወደ 61 ሺህ የሚሆኑትም በልማታዊ የሴፍቲኔት ፕሮግራም ታቅፈዋል። እናም የበልጉ ዝናብ አስተማማኝ አለመሆን መጠኑም ሲዋዥቅ መታየቱ በአካባቢው ለተጀመረው ድንችን የማላመድ ፕሮግራም መነሻ ሆኗል። በዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስኤአይዲ የገንዘብ ድጋፍ በኮንሰርን ኢትዮጵያ አማካኝነት 1 ሺህ አርሶ አደሮችን በመያዝ የተጀመረው ይኸው ፕሮግራም 6 ሺህ አርሶ አደሮችን ተጠቃሚ እንዲያደርግ የታቀደ ነው። በኮንሰርን ኢትዮጵያ የተቀናጀ ልማት ፕሮግራም የሰሜን ፕሮጀክት አስተባባሪ እንድሪስ ፈይሳ ዓላማው አማራጭ የሚሆንና ድርቅን በተሻለ ሁኔታ የሚቋቋም ምርት ማስተዋወቅ ነው። እኩል የተዘሩትን ገብስና ድንች የዝናብ እጥረት ቢያጋጥማቸው ገብስ ይጠነዝላል፣ ድንች ግን ታግሶ ታግሎ ቆይቶ ምርት ይሰጣል እናም ገብስ ከሚፈልገው ባነሰ የውሃ መጠን የሚመረተው የተሻለ ዋጋም የሚያወጣው ድንች ለዚህ አካባቢ በአማራጭነት ቀርቧል። 35 የገጠርና የከተማ ቀበሌዎች ያሉት የለጋምቦ ወረዳ የህዝብ ብዛት 194 ሺህ መሆኑን ከአካባቢው ባለስልጣናት የተገኘው መረጃ ያመለክታል። ባለፈው ዓመት የበልግ ዝናብ በመዘግየቱ 70 ከመቶ የሚሆነው ምርት አለመገኘቱን እነዚሁ ባለስልጣናት ጠቁመዋል። የወረዳው የግብርና ጽህፈት ቤት ኃላፊ አልዬ መር እንደሚሉትም በዚህ ምክንያት በልማታዊ ሴፍቲኔት ፕሮግራም የሚረዱት አርሶ አደሮች ቁጥር በከፍተኛ ሁኔታ ጨምሯል። በዚሁ የሴፍቲኔት ፕሮግራም የታቀፉት አርሶ አደር ሀሰን አህመድ የድንች ማሳቸውን ካስ ጎበኙት አንዱ ናቸው። በዩኤስሲአይዲ በሚደገፈው ድንችን የማላመድ ፕሮግራም መሳተፋቸው ከተረጅነት ሊያላቅቃቸው እንደሚችል ያምናሉ። ድርቅ በሁሉም አካባቢ ስለተከሰተ ያው የምግብ ዋስትናችንን አሁን አልቻለም። ስድስቱንም ወር ተንቀጥቀጣ ያለ ነው። መንግስት እየገደፈን ነው እና ወደፊት አላማችን ከዝህ ከሴፍትኔት ወጥተን ራሳችንን እንድንችልና መንግስትንም እንዲያናስቸግር የሚለውን አላማ ነው። አሁን ወደፊት ይዘን ሰንቀን የምሰራውን። አካባቢውን የጎበኙት በአዲስ አበባው ኤምባሲ የዩናይትድ ስቴትስ ተልእኮ ምክትል ኃላፊ ፒተር ቭሩማን የተመለከቱት ነገር የአርሶ አደሮቹን አማራጭ እንደሚያሰፋ፣ አቅማቸውንም እንደሚያሳድግ ገልጸዋል። በዚህ የበልግ ወቅት ድንች ሲበቅል ማየት አስደሳች ነው በደንብ እየበቀለ ይመስላል ከገብስ ጎን ለጎን እስካሁን በነበረው ልምድ ገብስ በብቸኝነት የሚመረት ሰብል ነበር አሁን ግን ያፈራርቃሉ የተለያዩ ሰብሎችን እያፈራርቁ የመትከልና የመዝራት ዕድል አላቸው ድንች በመትከል የሚገኘው ምርት ለፍጆታም ሆነ ለዘር የሚውል ከገብስ የበለጠ ነው ጊዜው በበልግ ዝናብ መዘግየትና ኤልኒኖ ባመጣው የክረምቱ ድርቅ ምክንያት አፋጣኝ ምላሽ የሚጠበቅበት ነው። በዚሁ ድርቅ ምክንያትም 10.2 ሚሊዮን ኢትዮጵያውያን የአስቸኳይ ጊዜ የምግብ እርዳታ ያስፈልጋቸዋል። ዩናይትድ ስቴትስም ለዚሁ የአስቸኳይ ጊዜ ምላሽ የሚሆን ከግማሽ ቢሊዮን ዶላር በላይ መለገሷን የዩኤስኤአይዲ መረጃዎች አመለክታሉ። የደቡብ ወሎው ድንችን የማስተዋወቅና የማላመድ ፕሮግራምም ከአስቸኳይ ጊዜ ምላሽ ጎን ለጎን የሚካሄድ መሆኑን በአዲስ አበባው ኤምባሲ ሁለተኛ ሰው የሆኑት ፒተር ቭሩማን ይናገራሉ። ከፍተኛ የድርቅና የረሃብ አደጋዎች በ1966 እና በ1970ዎቹ መጀመሪያ ወሎን አጥቅተዋል። በዚያን ጊዜ የነበረውን የተወሰነ ታሪክ አጥንቻለሁ። አሁን ወደ ወሎ በተለይ ወደዚህኛው የደቡብ ወሎ ክፍል መጥተናል። በዚህኛው ክፍል አርሶ አደሮች የተለያዩ አማራጮች አሏቸው። የድንች ምርትም ድርቅ የመቋቋም አቅማቸውን ያሻሽላል። የሄድንበት አካባቢ በድርቁ በከፍተኛ ሁኔታ የተጠቃ አይደለም። ያ የሚገኘው በሰሜን ወሎ ነው። በዚያ አካባቢ የተወሰኑ የአስቸኳይ ጊዜ ፕሮግራሞች አሉን። መንግሥትና የተባበሩት መንግሥታት የሕፃናት መርጃ ድርጅት በውሃ አቅርቦት ላይ የሚያደርጉትን ጥረት የሚያግዙ ናቸው። እንደ አሜሪካዊው ዲፕሎማት እምነት በደቡብ ወሎ የተጀመረው ፕሮግራም ሌሎች አካባቢዎችን ብሎም መላ አገሪቱን ተጠቃሚ ሊያደርግ ይችላል። በደቡብ ወሎ ትርፍ የሆነ የድንች ምርት መኖር ከቻለ ዘሩን ወደ ሌሎች ክልሎች መላክ ይቻላል። ኮንሰርን በተባለው ድርጅት እንደተነገረኝ አሁን የሚገኘው በጎንደርና በሌሎች የአማራ ክልል አካባቢዎች ነው። ነገር ግን በመላ አገሪቱ ለዘር የሚሆን ድንች ፍላጎት አለ። አሁን ዘር የምናገኘው ከሆለታ ነው። ነገር ግን ሁሉም የአገሪቷ አካባቢዎች፣ በተለይ ድንች ማብቀል የሚችሉት ደጋማ አካባቢዎች ፍላጎት አላቸው። ምክንያቱም ይህ ያላቸውን የምግብ አማራጭ ያሰፋል። እናም ድርቅ ሌሎችን አካባቢዎች ባጠቃበት ሁኔታ ደቡብ ወሎን ባያጠቃም የሀገሪቱን የምግብ ዋስትና ሁኔታ ሊደግፍ ይችላል። ተጠቃሚዎቹ አርሶ አደሮችም አዲሱ የምርት አይነት በኑሯቸው ላይ ለውጥ እንደሚያመጣ ያመኑ ይመስላል። አንድ የወረዳው ባለሥልጣን እንዳሉትም ከድህነት መውጫው አንዱ መንገድ ድንች ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬዮ ከአዲስ አበባ እስክንድር ፍሬውን እናመሰግናለን። ለመጽሔት ክፍለ ጊዜ ወደ ያዝናቸው ዘገባዎች ስናልፍ በድሬዳዋ ከተማ ዛሬ በደረሰ ድንገተኛ የጎርፍ አደጋ ሶስት ሰው መሞቱንና አንድ ሰው በጠና መቁሰሉን የከተማይቱ የመንግስት ኮሚኒኬሽን ቢሮ ኃላፊ አቶ ፈቃዱ በየነ ለአሜሪካ ድምጽ ተናግረዋል። ጽዮን ግርማ ማምሻውን ጠይቃቸው ስለ ጎርፉ የሚከተለውን ነው ያሉት አቶ ፈቃዱ የዘነበው ዝናብ እንግዲህ ያልኩት አሁን ሰሞኑ በኤልኒኖ ምክንያት የአየር መዛባት እንደነበረ እና በዚህም የአየር የዝናብ እጥረት ነው ድርቅ እንደነበረ ባለፈው ይታወቃል። አሁን ደግሞ ያ ተቀይሮ ደግሞ አሁን ያልተጠበቀ ዝናብ በየቦታው ነው ያሉት፣ እየተዘነበ ነው ያለው እንዳለ ለሀገር አቀፍ እና በብዛት እየዘነበ ነው ያለው። በዚህ ምክንያት አሁንም ድሬዳዋ ላይ በተለይ ድሬዳዋ እና አካባቢዎች ዝናቦች እየዘነቡ ነው ያሉት፣ ያልተጠበቁ ዝናቦች እየተዘነቡ ነው ያሉት። ከዚህ ጋር ተያይዞ ነው እንግዲህ ይሄም ዝናብ ዛሬ ድሬዳዋ ላይ ከነጋ በኋላ ዝናብ ሲዘንብ ነበረ ይናል የሚያሰጋም ዝናብ አልነበረም። እዛ ወደ ድልድዩ ስራ ያሉት አካባቢዎች ናቸው፣ ድልድዩ ስር የሚኖሩ ሰዎች ናቸው የሞቱት እና ደግሞ መንገድ ላይ ነበረ ዩዲና ደግሞ ባጃጆች እንደዚህ የተወሰዱበት ሁኔታ ነው ያለው። ሳቢያንና ደግሞ መልካም የሚያገናኝ ከብዙ እድሜ ጠገብ የሆነ ድልድይ አለ እሱ ነው ከስር እንዳጋጣሚ የሁለቱ ድልድዮች መገናኛ ላይ። እሱም አሁን በቅርብ በአስተዳደሩ ጥረት እየተደረገ እንግዲህ ከዛሬ ጀምሮ ለመጠገን እየተጠራጠን ያለ ነው። አቶ ፈቃዱን ለሰጡን ቃል እናመሰግናለን። በሌላ በኩል በሰሜን ሸዋ ዞን በሸዋሮቢት ከተማ ባለፈው ሳምንት ደርሶ በነበረው የጎርፍ አደጋ በወቅቱ ቁጥራቸው ከ300 በላይ ቤቶች ነዋሪ የሆኑ ከ1 ሺህ በላይ ሰዎች ጉዳት እንደደረሰባቸው ደረሰባቸው ተሰምቷል። ሚያዝያ 11 ቀን ለ3 ሰዓታት ያለ ማቋረጥ የጣለው ከባድ ዝናብ በአራት ቀበሌዎች ከፍተኛ ጉዳት እንዳደረሰ ነው የተነገረው። በእለቱ የከተማዋ የትራንስፖርት አገልግሎት ሙሉ በሙሉ ተቋርጦ እንደነበር ተመልክቷል። ወደ ከተማዋ የጤና ዘርፍ ቢሮ አካባቢ ደውለን ባገኘነው መረጃ መሰረት ቤቶቹ እስከ 50 ሴንቲሜትር በሚደርስ ከፍታ በመጥለቅለቃቸው ምግብም ሆነ ሌላ ንብረት ላይ በደረሰው ጉዳት ምክንያት በአሁኑ ወቅት ለነዋሪዎች የምግብ የውኃና የአልባሳት እርዳታ እየተደረገ መሆኑን ገልጸውልናል። ለሕጻናት የአልሚ ምግብ እርዳታ እየተሰጠ ነው ብለውናል። በሕይወት ላይ የደረሰ ጉዳት ግን እንደሌለ ነው ያስታወቁት። በጎርፉ በሆቴሎችና ሌሎችም ንግድ ቤቶች ከባድ ጉዳት ደርሷል። በትምህርት ቤቶችም ጎርፉ ብዛት ያላቸው የመማሪያ መጽሐፍትን ማውደሙን ነው የገለጹልን። ወደሚቀጥለው ዘገባ እናልፋለን። በጋምቤላ ከተማ በስተ ምስራቅ 17 ኪሎ ሜትር ርቀት ላይ በሚገኘው ጃዊ የስደተኞች መጠለያ ሰፈር በደቡብ ሱዳን ስደተኞች በአሰቃቂ ሁኔታ የተገደሉ ኢትዮጵያውያን ቁጥር 15 መድረሱን ነዋሪዎች ተናገሩ። የክልሉ መንግስት ሟቾቹ አስር ናቸው ይላል። የጋምቤላ ከተማ ነዋሪዎች በአገራችን እንዴት እንዲህ ያለ አሰቃቂ አደጋ ይደርስብናል? የሚል ዳሜና እሁድ ተቃውሞ የተቃውሞ ሰልፍ አድርገው ነበር። ነዋሪዎቹ ሰልፉ ከመከላከያ ፖሊስና ከፌዴራል ፖሊስ አማካኝነት እንዲቆም ማለትም ወደ ሰማይ በመተኮስ ሰልፉ እንዲቆምና ሰው ወደ ከተማ እንዲመለስ አድርገዋል። ጽዮን ግርማ ነች። ይህን በተመለከተ ያጠናቀረችው ዘገባ ያለው ሐሙስ ሚያዝያ 13 ቀን 2008 ዓ.ም ምረት ምሳ ሰዓት ላይ ጃዊ በተባለ የስደተኞች ጣቢያ የሰፈሩ የደቡብ ሱዳን ስደተኞች ኢትዮጵያውያን ላይ የፈጸሙት አሰቃቂ ግድያ ያስቆጣቸው የጋምቤላ ነዋሪዎች ቅዳሜና እሁድ በጋምቤላ ከተማ ለተቃውሞ መውጣታቸውን ገለጹ። ስማቸውን መናገር ያልፈለጉ ምንጮቻችን ለአሜሪካ ድምጽ ስለ ሁኔታው ሲናገሩ ኑሯቸውን ለማሸነፍ በገዛ አገራቸው ከቀን ስራ ጀምረው በተለያየ ስራ ላይ የነበሩ ድሃ ኢትዮጵያ ኢትዮጵያውያን ጋምቤላ ውስጥ በሚገኙ የደቡብ ሱዳን ስደተኞች አንገታቸው ተቆርጦ ፊታቸው በገጀራ ተጨፍጭፎና ማህፀናቸው ውስጥ ግዑዝ ነገር ሳይቀር ተከቶ በአሰቃቂ ሁኔታ ህይወታቸው እንዲያልፍ ተደርጓል ይላሉ። አስክሬናቸው ከየቦታው ተለቅሞ ጋምቤላ ከተማ ሲመጣም ሁኔታው ያስቆጣቸው የከተማው ነዋሪዎች ለተቃውሞ መውጣታቸውን ገልጸዋል። በጋምቤላ ከተማ የነበረ ምንጫችን በድርጊቱ የተቆጡ የጋምቤላ ከተማ ነዋሪዎች ቅዳሜ ሰልፍ ወጥተው ነበር ይለናል። ጋምቤላ ከተማ ሰልፍ ነበረ፣ ግድያውን ለማውገዝ እና የተፈጸመው ግድያ በህዝቡ ማል የፈጠረውን ቁጭት አደባባይ ወጥተው ቱታቸውን ሲገልጹ የነበረው ሩፍጂ ካምፕ ግድያ የፈጸሙት የደቡብ ሱዳን ጎሳዎች ናቸው ህዝቡ ወደ ካምፕ ያመርተዋል። ድንጋይ ወረወራም ነበረም፣ ለዛ ሲባል ቦክስም ነበረ የፌዴራል እና የመከላከያ ፖሊስ ሰልፉን ለማስቆም ሲተኩስ እንደነበር ገልጸው በዚህ ተኩስ የተጎዳ ሰው እንዳለ ቢነገርም እስካሁን ከምንጮቻችን ማረጋገጥ አልቻለም።

እኔን አይመለከተኝም በዚህ ጉዳይ እኔ ምንም ያውቀው ነገር የለም ብለም እንዳይሰጠ ክልሉ አፈጉባኤ ማሰብሰቢያ አድራሻ አሰበስቦን እዛ ሀይ እኔ አይመለከተኝም ለእነሱ የሆነው መሬት ይሰጥ ብሎ ፌዴራል መንግስት በጻፈው ደብዳቤ መሰረት የሚያፉበትን ቦታ ሰጠው እንጂ እነሱ እነዚሁ ምንጮቻችን እንደገለጹት በጃዊ ስደተኞች መጠለያ አካባቢ የነበሩ ሰዎች በሙሉ ወደ ጋምቤላ ከተማ መምጣታቸውንና ስራ መቋረጡን ሲሆን በዛሬው ዕለት አብዛኛው የመንግስት ሰራተኛን ጨምሮ የክልሉ መንግስት አስተዳደር ሰራተኞች በስብሰባ ተጠምደው መዋላቸውን ነው። የጋምቤላ ብሔራዊ ክልላዊ መንግስት ፕሬዚዳንት ጋትሎክቱት ቅዳሜ ዕለት ለፋና ብሮድካስቲንግ በሰጡት መግለጫ ሴቭ ዘ ችልድረን የተባለ ግብረሰናይ ድርጅት የሆነ አንድ ተሽከርካሪ በስደተኞች ካምፕ ባደረሰው አደጋ ሁለት የስደተኞች ልጆች መሞታቸውን ተከትሎ ስደተኞቹ በካምፑ የሚሰሩ ኢትዮጵያውያን ላይ ባደረሱት ጥቃት አስር ኢትዮጵያውያን ህይወት ማለፉን ገልጸው ነበር። የአሜሪካ ድምጽ ያነጋገራቸው አስተያየት ሰጪዎች በበኩላቸው አስራ አራት አስክሬን መቁጠራቸውን ገልጸው በትናንትናው ዕለት አንድ የቆሰለ ሰውና አንድ አስክሬን ጫካ ውስጥ ወድቆ እንደተገኘ ገልጸውልናል። ከዚህ አደጋ ከተረፉት መካከል መብራቱ የተባለ የቀን ሰራተኛ ለአሜሪካ ድምፅ በደረሰበት ድብደባ ወገቡን በድንጋይ መመታቱን ገልጾ ሮጦ በማምለጡ ሕይወቱ መትረፉን ተናግሯል። እዛ መተኛ ሆነ አናጥነት እየሰራ ነበር እ የበላ እነሱ መጥቶ በማኪና ላይ ድንጋይ አውረሩ ጀመሩ። እዛ እኛ ምን ለምን ድንጋይ ይወረብራሉ? ምና ተነሳ እንዲሳይ ወደ እኛ መስመጣ በቃ እኛን ሮጠን እዛ እኛ አባሩ አባሩና ኋላ እኔ ኋላ ያለ ድንጋይ ስወርወር አንዱ በእጁ ላይ ግራ በኩል ላይ እጁ ላይ አገኘ፣ አንዱ ደግሞ ወገቡ ላይ አገኘ። ከዛ በሩጫ ሄደን አንዱ እኔ አንዱ ጀርባ ላይ አንዱ ደግሞ በእጁ ነው እጁ እኔ ከተረፈ በኋላ ያረገ ነው። አሁን ያው ምንም አሊንም ጀርባው በጣም ያመመ ነው። መብራቱ እንደነገረን ለደረሰበት ጉዳት በጋምቤላ ሆስፒታል ሕክምና በነጻ ቢያገኝም አንድ መቶ ሰላሳ አራት ብር ከሰው ተበድሮ መድኃኒት መግዛቱን፣ ያለውን ገንዘብም እዛ ጥሎ በመምጣቱ አሁንም ህመሙ በከፍተኛ ሁኔታ ቢሰማውም ተጨማሪ ሕክምና ለማግኘት ገንዘብ እንደሌለው ተናግሯል። አለማየሁ የተባለ ሌላ ወጣት ከአደጋው አምልጦ ጋምቤላ ከተማ የሚገኝ ሲሆን በእለቱ ያጋጠመውን እንዲህ ያስረዳል። ወዛደር ነኝ። ቀን ስራ ስራ ነበር። ሰዓት ወደ ስድስት ሰዓት አካባቢ ነው የጀመረ። አጋጣሚ ምሳ ሲበላ ነበርኩ አጠገብ ተሽከሽካሪ መኪና አንድ ቅጥቅጥ መኪና ቆሞ ነበረ። ቆሞ የነበረው መኪና መጡና ወደ አስር የሚሆኑ ጥንቃይ መደብደብ ጀመሩ። እዛ የእነሱ አገር ተወላጆች በዚህ በጋምቤላ ክልል የተወለዱ ኔሮዎች በርብርብ በእኛ ላይ ወጡ። ከኛ ጋር እንደ አክሞች አሉ፣ አስተማሪዎች፣ ልዩ ልዩ ስራ የሚሰሩት እዚህ ከጋምቤላ ተወልዶ ደቡብ ሱዳን ያልሆኑ ሰዎች አሉ። እነሱ እንደ ማገላገል አይነት ሲገቡ እኛ እግር ያመልጥ ብለን ሮጠን ወጠን። መሮጥ የማይችሉት የተለያዩ ሴቶች እነዛን ያዙና መቆራረጥ ድንጋይ አንስቶ ጭንቅላታቸው ላይ መከመር በዱላ ድብደባ ነው። በቃ አብዛኛው በብዛት ይዙ ብዛት ስላለ እርብርቡ አይታወቅም። በቃ በስባጉ አንስቶ ሰው መጎተት ምናምን እኛ በዚያን ሰዓት ደግሞ ሮጠን አንድ ቤት ገባን፣ በኛ ላይ ተቆለፈብን። በቆለፈበት ቤት አ በዛ ቀዳዳ እነሱን እያየን እንዳጋጣሚ ያው በጊዜውም ድርጅቱም አልደረሰም፣ ፖሊሱም አልደረሰም፣ መኪና እንቅስቃሴ አልነበረም። ተደውሎ አጋጣሚ ፖሊስ ዘገየ። በዛ ምክ ከአንድ ሰዓት በላይ ግድባ ከአካሄደ በኋላ መንግስት አካል መጣ። ከዛ አተረፉ። ከዛ ስንወጣ አልፎ አልፎ የወደቁ ሰዎች ሬሳ እናያለን። ያው ያው መኪናው ላይ ወጣን፣ ኢፌክ መኪና የፌዴራል አጅቦን እዛ አወጡ። ዜና ያሉ ሰዎችን ቀደም ብሎ አወጡ። ከዛ በኋላ ሬሳ ለኛ መሰብሰብ ጀመሩ። እኛ ወደ ስልል ከተማ መጡ። አስተያየት ሰጪዎቹ የጋምቤላ ከተማ ነዋሪ አደባባይ ለተቃውሞ የወጣው ያለ አግባብ የፈሰሰው የንጹሀን ደም ጉዳይ መጣራት አለበት ገዳዮቹ ለፍርድ መቅረብ አለባቸው። በቀጣይስ በአካባቢው በሰላም ለመኖር ምን ዋስትና አለ? የሚል መሆኑን ተናግረዋል። ለዚህ ጥያቄያቸውም ተገቢ ምላሽ አልተሰጠንም ይላሉ። የጋምቤላ ክልል ርዕሰ መስተዳደር ፕሬዚዳንት ጋት ሉክቱት ለፋና በሰጡት ቃል አደጋውን ያደረሱ ሰላሳ ተጠርጣሪዎች በቁጥጥር ስር መዋላቸውንና በክልሉ የተፈጠረውን አለመረጋጋት ለመመለስ ከፌዴራልና ከመከላከያ ፖሊስ ጋር በጋራ እየሰሩ መሆኑን ተናግረዋል። እኛም ፕሬዝዳንቱ ጋት ሉክቱት በጉዳዩ ላይ አስተያየታቸው ሀሳባቸው እንዲሰጡን በድጋሚ ሞክረን ስልካቸው ባለመስራቱ ልናገኛቸው አልቻልም። በቢሮ ስልካቸው ደውለን ስብሰባ ላይ ናቸው በመባሉ ልናገኛቸው ሳንችል ቀርተናል። አድማጮቻችን ባለፈው ሳምንት ይህንኑ በተመለከተ ላቀረብነው ዘገባ የመኪናው አሽከርካሪ ኤሲኤፍ የተባለ ግብረሰናይ ድርጅት መኪና አሽከርካሪ መሆኑን ምንጮቻችንን ጠቅሰን ዘግበን ነበር። አሁን ደግሞ ፕሬዚዳንቱ በሰጡት ቃል የመኪና አሽከርካሪው ሴቭ ዘ ችልድረን የተባለ ግብረሰናይ ድርጅት መሆኑን ተናግረዋል። በኦሮሚያ ክልል የተለያዩ ከተሞች ከተካሄዱ የተቃውሞ እንቅስቃሴዎች ጋር በተያያዘ እስር ቤት የሚገኙ አራት የኦሮሞ ፌዴራሊስት አመራር አባላት ካለፈው አርብ ጀምሮ መጠየቅ ያለመቻላቸውን ቤተሰቦቻቸው ተናገሩ። ከአራቱ ታሳሪ ቤተሰቦች የሁለቱን ማምሻው ላይ በስልክ ያነጋገረው አሉላ ከበደ ነው። ተከታዩን ይዟል። ላለፉት አራት ወራት በሚገኙበት የማዕከላዊ እስር ቤት እየተመላለሱ ሲጠይቋቸው የነበሩት የኦፌኮ አመራር አባላት የአቶ ጉርሜሳ አያኖ፣ የአቶ በቀለ ገርባ፣ የአቶ ደጀኔ ጣፋና የአቶ አዲሱ ቡላላ ቤተሰብ አባላት ናቸው። አራቱ ታሳሪዎች ካለፈው አርብ አንስቶ ከአዲስ አበባ ከተማ ወጣ ብሎ ወደሚገኘው የቅሊንጦ ማረሚያ ቤት ተዛውረዋል ቢባሉም ይዘውላቸው የሄዱትን ስንቅ ለማቀበልም ሆነ ሊጠይቋቸው ያለመቻላቸውን ለአሜሪካ ድምጽ የገለጹት የነበረው የምርመራ ቀጠሮ ተጠናቋል ተብሎ ለመጨረሻ የክስ ቀጠሮ ለአርብ ተቀጥሮ እንደነበረና በእለቱ ጠዋት ላይ በተለመደው ሰዓት ቁርስ ይዘን በሄንበት ወቅት ነው ያሉበትን ማወቅ የተሳነን ያሉት ከአራቱ ተሽከርካሪዎች የአንዱ የአቶ ጉርሜሳ አያኖ ነው ባለቤት፣ ወይዘሮ አይን አለም ድብሎ ናቸው። እንደ ወትሮው ከሰዓት ነው ቀጠሮ ብለን ቁርስ ልናስገባላቸው ማዕከላዊ ሄድን። ማዕከላዊ ሄደን ቁርስ ስናስገባላቸው ጉርሜሳ አያኖ ነው ፈልጌ ነበር ስል ጉርሜሳ አያኖ ነው ለጊዜው የለም አለ። የት ሄደ ስል ግማሹ ለምርመራ ገብቷል ይላል፣ ግማሹ ደግሞ የዮሐንስ ሂዱና ፈልጉ ይላል፣ ግማሹ ደግሞ ልደታ ፍርድ ቤት ሂዱና ፈልጉ ይላል። ለምንድን ነው ማትነግሩን የት እንዳሉ? ቀጠሯቸው ከሰዓት ነው የት ሄደው ነው ስል በኋላ ላይ እንደውም አናውቅም በቃ ብለው ሲሉን፣ ወጥተን በቃ ውጭ ጠበቅን። ውስጥም የገባ ሰው ነበረ እነሱ እነሱንም እስኪ የት ሄደውን አጣሩልን እስኪ ለኛ ሊነግሩን አልቻሉም እያል በኋላ አራት ሰዓት ሲሞላ ዝም ብለን ልደታ ፍርድ ቤት ሄድን። ልደታ ፍርድ ቤት ስንሄድ አራት ሰዓት አራት ተኩል አስገብተዋቸዋል። ልደታ ፍርድ ቤት ተሰብስበው ሀያ ሁለት ሰው ማለት ነው እና ሀያ ሁለት ሰው ገብተዋል። እኛን አናስገባም አናስገባም ሲሉ የደጀኔ ባለቤት እንዳጋጣሚ እንደምንም ብላ ገባች። ና ከሰዋቸዋል። በቃ የክስ ወረቀቱን ሰጥተዋቸዋል ብላ ነገረችን። ሲወጡ ስድስት ሰዓት አካባቢ አውጥተው ወደ ማዕከላዊ መለሷቸው። የክስ ወረቀታቸውን ሰጥተው ለሁሉም አንዳንድ እስከ ዛሬ ያልነበራቸውም ያ የክስ ወረቀት ማለት ነው። ለመጀመሪያ ጊዜ ነው የሚከሰሱት። አዎ ለመጀመሪያ ጊዜ ነው የተከሰሱት። አራት ወር ሙሉ ምርመራ ላይ ነበሩ። ዘግይቶ ግን ካሁን ካሁን እናገኛቸዋለን በሚል ጥበቃ ላይ ሳለን ወደ ቅሊንጦ ማረቢያ ቤት መወሰዳቸውን ትረዳን ነው ያሉት ወይዘሮ ዓይን ዓለም ስለ ሁኔታው ሲያስረዱ እዛም በኋላ እኛ በቃ ምሳ አስገብተንላቸው ምንም መፍትሔ ስናጣ ሁላችንም ውጭ ጉዳን የበቀለ ገርባ ቤተሰብም፣ የደጀኔ ቤተሰብም እኔም ማለት ነው አስር ሳት ተኩል ይሆናል መኪና ውስጥ ጨምረዋቸው እንዲህ ልፍ ሲሉን ያየ ነው ከዛም በኋላ ለመሮጥ መኮን መኪናና የሰው ግር ያው እኩል አይደለም። እነሱ ቶሎ መኪናው ቶሎ አብሮ አለፈ። ከዛም ፖሊሶቹ የት ነው የሚወስደዋቸው በመኪና ጨምረው በዚህ ሰዓት ስንል ቂሊንጦ ነው አሉን የማዕከላዊ ፖሊሶች ማለት ነው። ክሳቸውን እስታ እንዴት ነው ወደ ጠበቃ ማድረስ የምንችለው እሱንም አልወሰርንም። እንዴት ነው የሚሻል ስንል ለእነሱ በእጃቸው ፈተዋል። ስለዚህ አሁን ወደ ቂሊንጦ ሄደዋል። ነገ ጠዋት ሄዳችሁ መውሰድ ትችላላችሁ አሉ ጠዋት ወደ ቂሊንጦ ሄድን። ቂሊንጦ ስንሄድ እንግዲህ አራቱ ሰዎች የሉ የሉም። ማለት ምን ማለት ነው? ፖሊሶቹን ጠየቅናቸው። አስራ ስምንት ሰው ትናንትና ማታ እዚህ ገብቶ ነበር ስንላቸው፣ አዎ አስራ ስምንት ሰው ገብተዋል አሉ። እሺ ብለን ስማቸውን አስጠራን። አንድ በአንድ ስናስጠራ፣ ጉርሜሳ አያና ነው፣ ደጀኔ ጣፋ፣ አዲሱ ቡላላ እና በቀለ ገርባ ብለን አስጠራን። ባሉት ዞን ዞኖች፣ ማለት ነው ሶስት ዞን ያለው እዛ ግቢ ውስጥ ቂሊንጦ ውስጥ እና ስናስጠራ የሉም። ሰዎቹ ለምንድን ነው የት ሄደው ነው? እኮ እንግዲህ ሁለት ሰዓት ጠዋት የገባን እስከ ስድስት ሰዓት ነው እዛ ጊቢ እየተመላለስን እየተመላለስን ስማቸውን ስናስጠይቅ፣ ወይዘሮ አይን አለም ከሌሎች ታሳሪዎች ተረዳን። ያሉትን ከተቀሩት ታሳሪዎች አራቱ ተለዩ። ያሉበትን ደግሞ እንዲህ ገልጠዋል። ትናንትና ገቡ የተባሉትን ልጆች አገኘ ናቸው። ከማዕከላዊ የወጡ ልጆች ናቸው አብረው ታስረው የነበሩት ማዕከላዊ ውስጥ እና ስናገኛቸው እኛ ስን ስናስጠራ ወጡ ማን ነው በቀለን የሚፈልገው ማነው ጉርሜሳን የሚፈልገው መቶ እኛ ነን አላቸው እና ትላንትና እዚህ ጊዜ ውስጥ ችግር ተፈጥሮ ነበር መድኃኒት ዋጡ አሉን እኛ መድኃኒት አንውጥም አሉ ሁላችንም የምን መድኃኒት ነው የምንውጠው? እኛ አልታመምን፣ ጤነኞች ነን አልናቸው። ወይዘሮ አይና አለም መድኃኒት ዋጡ ተባሉ የሚሉት አሁን ከእስረኞቹ የተወሰኑት ወጥተው የነገሯችሁ እና ባለቤቶን ጨምሮ ሌሎችም የአመራር አባላቱ ያሉበት ሐኪም ነው መድኃኒት ዋጡ የሚላቸው። ምንድን ነው ምክንያቱ? እነሱ እንዳስረመድኒት መድኃኒት ሳትውጡ እዚህ ውስጥ ካሉት ጋር አትቀላቀሉም አሏቸው። እኛ አልታመምን፣ ጤነኞች ነን አንውጥም አሉ። የምን መድኃኒት ነው የምን መድኃኒት እንደሆኑ አልተነገራቸውም። ልጆቹ እንዳሉ ማለት ነው እና መድኃኒቱን እኛ አንውጥም፣ አንደኛ አልታመምንም፣ ሁለተኛ ደግሞ የምን መድኃኒት እንደሆነ እኛ ሳናቅ ዝም ብለን አንውጡም ብለን እዚህ መኪና ውስጥ ረብሻ ተነሳ አሉ ልጆቹ ማለት ነው። እና እነሱን አራቱን እንግዲህ የማትውጡ ከሆነ ከቤተሰብ ጋር አናገናኛችሁም አሉን። በዛም እነሱን አስቀርተው አራቱን እኛን አወረዱንና ከእስረኞች ጋር አቀላቀሉን አሉ። ከዛም በቃ እኛ ምንም ያየነው ነገር የለም ከዛ በኋላ ነው ያሉት። ልጆቹ እንግዲህ እኛ የሰማ ነው ይሄንን ከልጆቹ ነው ፖሊስ ምናምን የሚናገር ሰው የለም። ምንም በቃ ከሌሉ የሉም ነው ነው የሚሉት፣ እዛ ውስጥ ያሉት ፖሊሶች ማለት ነው። ከሌሉ አልገቡም ነው ነው የሚሉት። የታሳሪዎቹን ታሳሪዎቹን ማግኘት አልተቻልንም በሚል ከገለጡት አራት ቤተሰቦች በተመሳሳይ የአቶ አዲሱ ቡላላ እህት ወይዘሮ ሙሉ ቡላላም ከወይዘሮ አይናለም ይስማማሉ ሙሉ ሙሉ አላበላለሁ አርቢ ፍርድ ቤት ቆሞ ነበር። ከዛ ወዲህ ወደ ቅልንጦ ሄዱ። ቅልንጦ ሲሄዱ ተከተለናቸው ሄደን እዛም ልናገኝ አልቻለንም። ዓርብ ዕለት ተዘገብን። ቅዳሜ ጠዋት ህጅ ጠየቅኩኝ። አራቱንም አስጠሯቸው። አራቱንም ላገኝ አልቻልኩም ማለት ነው። እኛ ጋር አልደረሰም። የእነዚህ አራቱ ሰዎች እኛ ጋር አልገባም አሉ። ከዛ ትላንት ምድብ ተመልሼ ጠየቅኩኝ። አሁንም ተመሳሳይ መርሰጡኝ። እኛ ጋር አልመጡም። ስማቸው አልተላለፈም። በሄዱ ቢሮ ደስ ጠይ ጠይቂ እንጂ እነዚህ ሰዎች የኛ ጋር የሉም አሉኝ። ቢሮ ሄደ ጠይቁ፣ ቢሮ ጋተች ጠይቂ እንጂ የኛ ጋር አልገቡም ያሉኝ እና የተባለው ቢሮ የመሄድ እድል አገኙ? ጠየቁ? አዎ፣ ዛሬ ቢሮ ክፍት ነበረ። ና ዛሬ ጠዋት እዬ ነበረ፣ ሁለት ሰዓት ተኩል ላይ ማለት ነው። የምን ቢሮ ነው? ቢሮ ያሉት እዛ እነሱ የታሰሩበት ማለት ነው። ክሊንቶ፣ እዛ እጀ ሲጠይቆ ስሙኑ አየና፣ የአራቱን ስም አዲሱ፣ ቡላል ቅሌ፣ ገርባ ድጅሪ፣ ጣፋ ና ጉሜሳ እያሉ ስማቸው እዛ መኖሩን አረጋገጥኩኝ። ዞን ደሽ አስጠሪ አሉኝ ኔት እስር ቤት ሄደሽ አስጠሪ አሉኝ። እነሱ ያሉበት ማለት ነው ዞኑን ነገሩኝና አራቱን ምጀስ አስጠራቸው አራቱንም ላገኝ አልቻልኩም። አሁንም ዛሬ ማለት ነው። በመንግስትና በማረሚያ ቤቶቹ በኩል ምላሽ ለማግኘት ያደረግነው ጥረት እስካሁን አልተሳካም። የፍትህ ሚኒስቴር የሕዝብ ግንኙነት ማስተባበሪያ ኃላፊዎች ስብሰባ ላይ መሆናቸውን የተገለጠልን በነገ ውለት መልሰን እንሞክራለን እንትሳካልንም እናቀርባለን። የመጨረሻው የመጽሔት ክፍለ ጊዜ ዘገባ ላይ ደርሰናል። በትግራይ ክልል የእምባሰነይቲ ህዝብ ቀድሞ የነበረውን የወረዳ ከላለል እንዲመለስለት ከ20 ዓመታት በላይ ጠይቆ አዎንታዊ መልስ ባለማግኘቱ ምክንያት የተሰማውን ቅሬታ ትናንትና በሰላማዊ ሰልፍ ገለጸ። መንግስት የቆየውን ወረዳችንን የማይመልስልን ከሆነ ከወረዳ እስከ ተወካዮች ምክር ቤት የወከልናቸውን ሰዎች ከዛሬ ጀምሮ ውክልናችንን ማንሳታችንን እንገልጻለን ብሏል። ህዝቡ ትናንት በነበለት ከተማ በተካሄደው ሰላማዊ ሰልፍ የተገኘው ግርማይ ገብሩ ይህንን ዘገባ ልኳል። በትግራይ የማዕከላዊ ዞን የሚገኘው የእምባስኔቲ ህዝብ ከ20 ዓመት በፊት ወደ ሌሎች አካባቢዎች ተደርቦ እንዲካለል በመደረጉ ለተለያዩ ኢኮኖሚያዊ ችግሮች መጋለጡንና በመልካም አስተዳደር ጦት መሰቃየቱን በተደጋጋሚ ሲገልጽ ቆይቷል። የትግራይ ብሔራዊ ክልላዊ መስተዳድር ደግሞ ካሁን በፊት ትግራይ ውስጥ የነበሩትን 81 ወረዳዎች ለአስተዳደርና ለልማት በሚመች መልኩ ዳግም እንዲካለሉ ማድረጉን ጥያቄዎች በተነሱ ቁጥር ሲያስረዳ ቆይቷል። ቢሆንም ግን የኤምባሲኔይቲ ህዝብ ላቀረበው ጥያቄ መልስ ባለማግኘቱ ምክንያት ትላንት በነበለት ከተማ ቅሬታውን በሰላማዊ ሰልፍ ገልጿል። በአካባቢው የተከበሩ የአገር ሽማግሌ አለቃ ኃይለዝጊ ገብረ ማርያም የኤምባሲኔይቲ ነዋሪዎች ከህወሀት ጎን በመቆም ታግሏል። ቢሆንም ህወሀት ህዝቡን አመዳፋሽ ማድረግ የለበትም። ጥያቄያችን በሚገባ አዳምጦ መልስ ይስጠን። ካልሆነ ግን ውክልናችንን እናነሳለን ሲሉ በምሬት ተናግረዋል። የእስር ዓመት ተጸቢና ውን የተመለሰልና ህዝውን ንሕና ህዝቢ እምባስነይቲ ስምዑላይና ንውጹዓት ኢትዮጵያ ለሀያ ዓመታት ጠብቀንም አልተመለሰለንም። ስለዚህ አሁንኛ የእምባስነይቲ ነዋሪዎች ጭቁኑ የኢትዮጵያ ህዝብ ያዳምጠን፣ የኢህአዴግ ወዳጆች አዳምጡን፣ የትግራይ ህዝብ አዳምጠን፣ ከመንግሥት ጋርም አስታርቁን የቀድሞ ወረዳችንን ይመለስልን፣ የኢህአዴግ ሰዎች መጥተው ያነጋግሩን ነው እያልን ያለ ነው። ካልሆነ ሚያዝያ ዘጠኝ መጥተው የኢህአዴግ ማዕከላዊ ኮሚቴ ተወካዮችንን በማለት ለጠየቃችሁት ጥያቄ ዛሬም ነገም አንመልስላችሁም እንዳሉን ከሆነ ግን እኛም ዛሬም ነገ ድርጅታችን እንዳልሆነ እናሳውቃቸዋለን። እኛ ማንንንም አንፈራም። ልጆቻችን ፈንጂ እየረገጡ ታግሏል። ህወሀት አመዳፋሽ አያድርገን። አይሆንም የሚል ከሆነ ግን ተወካዮቻችን ማንሳታችን ከዛሬ ጀምሮ እንገልጻለን። ነባር የህወሓት አባል የነበሩና አሁን ላይ በአካባቢው የተነሳው የህዝብ ጥያቄ ስለመሩ ከህወሓት አባልነታቸው እንደታገዱ ትላንት መድረክ ላይ የተናገሩት አቶ ዘርኡ ኪዳኑም በተመሳሳይ ቅሬታቸውን ገልጸዋል። ናይ ህዝቢ ውክልና ሒዝና የህዝብ ውክልና በመያዝ ወደ ክልል 14 ጊዜ ወደ ፌዴራሉ መንግስት ደግሞ አንድ ጊዜ በመሄድ ጥያቄያችን አቅርበናል። የፌዴራሉ መንግስት ተወካይ የወረዳው አከላለል ለናንተ እንዲመች ብለን ነበር ያደረግነው፣ አይመቸንም ካላችሁን ዳግም እናይላችኋለን ነበር ያሉን። የክልሉ መንግስት ግን ዛሬም ነገም አንመልስላችሁም ነበር ያሉን። ነገ ሌላ ሊኖር ይችላል ዛሬ አንመልስም ማለት ትችላላችሁ ነበር ያልናቸው። ተመልሰው ግን በ2007 ዓ ም እናይላችኋለን ብለውን ነበር። ቢሆንም የእናንተን ጥያቄ ከተመለሰ ሌሎች አካባቢዎችም ተመሳሳይ ጥያቄ ሊያቀርቡብን ስለሚችሉ ከሕዝቡ ጋር ለመተማመን እንሞክራለን አሉን። ያም ሆኖ ግን አልተሳካም። ስለዚህ እኛ ሳንወድ ተገደን ለሰልፍ ወጥተናል። ከዛሬ ጀምሮም ውክልናችን እናነሳለን። እኛን የህወሓት አባላትን ከአባልነታችን አግደውናል። እኛም አባልነታችን በውስጣችን የሚገኝ ስሜት ነው፣ እናንተ ልታግዱን አትችሉም፣ በቀጣዩ የፖለቲካ የትግል ሂደት ያገናኘን ብለናቸዋል። የህዝቡን ጥያቄ ወደ መንግሥት እንዲያቀርቡ የተወከሉት ኮሚቴም በአቶ አብርሃ ገብረ መስቀል በኩል የአቋም መግለጫውን አሰምቷል። ንሕና ሕዚ ማ ነይቲ ሰላማ ሰልፊ እንትንገብር ሰልፊ ናይ ምውፃእ ወይ ናይ ምቋም ወልፈ ሃሊና ዘይኮ እና የኤምባሲኔቲ ነዋሪዎች ለሰልፍ የመጣ ነው የሰልፍ ወይም ደግሞ የመቃወም ሱስ ስላለብን ሳይሆን ከ20 ዓመታት በላይ ላስቆጠሩ ጥያቄያችን የተሰጠን መልስ ፍትሃዊ ስላልሆነ ነው። በቅርቡ በየደረጃው የሚገኙ የክልሉ ኃላፊዎች ወደ አካባቢያችን መጥተው ህዝቡ ከወከላቸው ሁለት መቶ ሀያ ሰዎች ጋር ተወያይተው ነበር። የአመራሩ አባላት ጥያቄው የህዝቡ ጥያቄ መሆኑን በሚገባ መቶ ፐርሰንት አረጋግጠዋል። ቢሆንም ለጥያቄያችን የሰጡን መልስ የእናንተን ከመለስን ሌሎች አካባቢዎችም ተመሳሳይ ጥያቄ ሊያቀርቡብን ስለሚችሉ አይሆንም የሚል ነበር። ስለዚህ ከታገልንላቸው ዓላማዎች አንዱ በአካባቢያችን እንድንተዳደር ስለሆነ መንግሥት እኛ ድረስ መጥቶ እንዲያስተዳድረን እንጠይቃለን። ከዛሬ በኋላ ደግሞ ወደ ሌላ አካባቢ ተጉዘን እንደማንተዳደር እንገልጻለን። የቀድሞ ወረዳችን ካልተመለሰልንም አሁንም የመረጥናቸው ተወካዮቻችን በሚመለከት ውክልናችን እንዳነሳን በትህትና እናሳውቃለን። ሰላማዊ ሰልፍ እንዲያደርጉ በተደጋጋሚ መጠየቃቸው እኚህ የሕዝቡ ተወካዮች ጠቅሰው ቢሆንም የወርዒ ለኸ የወረዳ አስተዳደር ግን እሁድ የሆሳዕና በዓል ስለሆነ ያለንን የፖሊስ ኃይል ወደ አክሱም ስለሚሄድ ሰልፉ ሰላማዊ ሆኖ እንዲጠናቀቅ አቅሙና ዝግጅቱ ስለሌለን ያቀረባችሁትን ሰላማዊ ሰልፍ የማካሄድ ጥያቄ እንዳልተቀበልናችሁ እናሳውቃለን የሚል በወረዳው ዋና አስተዳዳሪ በአቶ ዮሐንስ አረፋይኔ የተፈረመ ደብዳቤ ተሰጥቷቸዋል። ቢሆንም ግን ህዝቡ በህገ መንግስቱ መሰረት ሰልፍ ለማካሄድ አስቀድመን አሳውቀናል በማለት ሰልፉን ትላንት አካሂዶታል። ተወካዮቹም በሰልፉ ምክንያት ለሚያጋጥመው ችግር ኃላፊነት እንዲወስዱ መፈረማቸውን ገልጸዋል። ሰልፉ በተካሄደበት ጊዜ መንግስትን ወክለው ህዝቡ ላቀረበው ቅሬታ መልስ የሚሰጥ ማንኛውም መንግስታዊ አካል ካለ መጥተው እንዲያነጋግሩን በሚል መድረክ ላይ በተደጋጋሚ ጥሪ ቢያቀርቡም የቀረበ የመንግሥት አካል አልነበረም። ሰላማዊ ሰልፉ በሰላም ተጠናቋል። ለአሜሪካ ድምፅ ግርማይ ገብሩ ከመቐለ። ክቡራትና ክቡራን፣ ወደ ሁለተኛው አጋማሽ ከመሻገራችን በፊት ከእናንተ ያገኘናቸውን አስተያየቶች እናስቀድም። ጤና ይስጥልኝ። ዚዮች እንደምን አላችሁ? ሰለሞን ባዘጋጀው በቀዳሚ ፕሮግራሙ ላይ ስለ አሳ መብላት አለመብላት፣ ስለ ኢትዮጵያ ኦርቶዶክስ ቤተክርስቲያን የሚል ፕሮግራም ሰርተ ነበር እና ፕሮግራሙ ጥሩ ነው ግን ትንሽ ዙሪያን ሰፋ አርገ ያየኸው ወይም የሰራኸው አልመሰለኝም። ምክንያቱም ለነገሩ ምላሽ ለማግኘት የኦርቶዶክስ በሚለው ሁሉንም ብታይ መልስ ማግኘት ይቻላል። ለምሳሌ ሲኤንኤን ላይ አንድ የቀረበ ዶክመንተሪ ነበር እና ግሪክ ውስጥ የሚኖሩ መላክሳት የወንድ ገዳም በጾም ጊዜ የሚበሉት አሳ እንደሆነ ነው ያንን ያየሁት፣ እና በኦርቶዶክስ እምነት ውስጥ ይበላል የሚልን ያየሁ ይመስለኛል። እና ለምስክርነት ሌሎች ኦርቶዶክስ እምነት ያላቸው አገሮች ወይም አማኞች አሳን ይበሉታሉ የሚለውም ይህንን ጎልጉለ ማውጣት ትችላለህ። እና ትንሽ ሌላ መልስ ይዘልን ትቀርባለህ ብዬ አስባለሁ። አመሰግናለሁ። አይ ሰለሞን አባቴ ከንጉሴ ጋር ያደረጉን ውይይት ስለ ጾም በጣም ጥሩና አስተ ጥሩ ነበር። ነገር ግን ንጉሴ የተሳሳተ መስሎኛል። ምክንያቱም አንድ አባ ወለት ሳ የሚባሉ መነኩሴ አባት ዩቱብ ላይ እንዳጋጠሚ ቀርቡ ያየሁትን ነው የምነግሩት። እነሱ ምን እንደሚሉት እሳቸው ከትርጉም ስትምህርት ነው እንጂ አሳ ደም ስላለውና ስለሌለው ሳይሆን ማይበላው አሳ ከስጋ የበለጠ ፕሮቲንና አልሚ ምግብ አለው። መጀመሪያ ጾም የሚደረገው ከመብላት ካለመብላት ሳይሆን ጾም የሚደረገው ስጋን ለመጉዳት ነው ብለው አሳ መበላት አይገባውም። ግን ህዝባችን በትምህርት ጉድለትና ከአተረጓጎም እጥረት ነው እንጂ አሳ ካልተጻውመ ስጋ ቢበላ ምንድን ነው? እንዲያውም አሳ የበለጠ ጥቅም አለው ለሰውነት ብሎ ሲያስተምሮ ይቻል። እንደ አሁን ለምሳሌ ከአባ ስራት ጋር እንዳደረገው የሚጠይቅ ጥሩ ነው። Yeah. <laughs> አስተያየት የሰጣችሁትን አድማጮች እናመሰግናለን። በጣም አዲሱ አንድ ሌላ ነገር ነበረ። አዎ፣ በአድማጭ አስተያየት የተካተተ መስሎ የነበረ ከጊዜ አንጻር ቀርቶ ይሆናል። ትላንትና እሁድ የራዲዮ መጽሔት ላይ ችግር ነበረበት። ምንድነው የሆነው? በራዲዮ መጽሔት መክፈቻ ቅንብር ፋንታ የቅዳሜ ፕሮግራም መክፈቻ ነው የተላለፈው። በመሆኑም አንዳንድ አድማጮች ዛሬ ራዲዮ መጽሔት የለም ወይ ብለው ነበር። ግን ከዜናው ከሰሎሞን ክፍለ ዜና በኋላ ራዲዮ መጽሔት ዝግጅቱ በሙሉ ቀርቧል። መክፈቻው ላይ ግን በቅንጫ ቢያሰማናቸው ጠቃሚ አስተያየቶች ነበሩ እነሱ ቀርተዋል የቅዳሜው ተደግሞን ለምን እንደተጫነም አላወቅኩም ያ እንግዲህ ስህተት ነው ስለዚህ ስህተት ከፍ ያለ ይቅርታ እንጠይቃለን ላመለጣችሁ ድረገጻችን ላይ የራዲዮ መጽሔት ከነ መክፈቻው ሙሉ እንዳለ ተቀምጧል ታደምጡ ትችላለ እናደምጣለን አንዷ ያመለጠኝ ነ እንዴ እንዴ እሺ ሌላ አንድ ማሳሰቢያ እሁድ እንደምታውቂው ፋሲካ ነው ልክ ነው እንዴ ማት ዛሬ ጀምሯል። ትክክል ፋሲካ እንኳን አደረሳችሁ የሚሉ አድማጮች ይኖራሉ። ለየዘመዶቻቸውና ስልክ ከዛሬ ጀምሮ መደወል ይችላሉ። ሰብስበ እንኳን አደረሳችሁ መልእክቶች መልእክት እና እሁድ እናስተላልፈዋለን። 2022059942 የውስጥ መስመር 14 ላይ ትልኩልናላችሁ። ወደ ቀጣዩ ዝግጅት ነው የምናልፈው፣ ሁለተኛው አጋማሽ ማለት ነው። የስፖርት ክፍለ ጊዜ እንደ ምን አምሽታችኋል የተከበራችሁ አድማጮቼ። በትላንቱ የማድሪድ ማራቶን የኢትዮጵያውያኑ አትሌቶች አስካል አለማየሁና አበበች ጸጋዬ የሴቶቹን አሸንፈዋል። የወንዶቹን ኬንያ ወስዳለች። በዝነኛው የለንደን ማራቶንም ባለድሎቹ በሁለቱም ጾታዎች የኬንያ አትሌቶች ሆነዋል። የቢሲክሌትና እግር ኳስ ዜናዎችም ይዘናል። አብራችሁን ቆዩ። የትላንቱን 39ኛውን የማድሪድ ሮክ ኤን ሮሉን ማራቶን ዜና አላስቀድም። በዚህ ውድድር የሴቶቹን በአንደኝነት ያጠናቀቀችው ኢትዮጵያዊቷ አስካለ አለማየሁ ናት። አስካለ ባለፈው የዓለም ግማሽ ማራቶን ሻምፒዮና ውድድር ላይ በ24ተኝነት ነበር የጨረሰችው። ትላንት ግን ማድሪድ ላይ በሙሉ ማራቶን ተሳትፋ 2 ሰዓት 33 ደቂቃ ከ08 ሴኮንድ በሆነ ጊዜ በአንደኝነት አጠናቃለች። ጊዜው የራሷን ፈጣን ጊዜ በአንድ ደቂቃ ግድም ያሻሻለችበት ነው ተብሏል። ሌላዋ የኢትዮጵያ ሯጭ አበበች ጸጋዬ ሁለተኛ ወጥታለች። በ2433 ብዙ ርቃ ነው የጨረሰችው ኬንያዊቷ ቪቪያን ጄሮኖ ሶስተኛው። የወንዶቹን ከአንደኛ እስከ ሶስተኛ ተከታትለው በመግባት ያሸነፉት የኬንያ አትሌቶች ናቸው። ፒተር ኪፕላጋት ነው የመራው በአንደኝነት ሲገባ ጊዜው 21144 ሆኖ ተመዝግቧል። ፓትሪክ ቼሪዮት ሁለተኛ አልፎንሴ ኪገን ሶስተኛ ሆነዋል። ከአንደኛው በስድስትና በአንድ ደቂቃ ግድም ተቀድመዋል። ወደ ለንደን ማራቶን ስንመጣ በሴቶቹ ኬንያዊቷ ጄሚማ ሳምጎንግ ድል የተቀዳጀችው መሀል ላይ ወድቃ ከተነሳች በኋላ መሆኑ ብዙዎችን አስደንቋል። የወንዶቹን ኬንያዊው ኢዱድ ኪፕቾጌ ሻምፒዮንነቱን ተከላክሏል። በታሪክ ሁለተኛውን ፈጣን ጊዜ አስመዝግቧል። የ31 ዓመቷ ኬንያዊት ጄሚማ ሳምጎንግ ውሃ ማደያ ጣቢያ ሲደርሱ ከኢትዮጵያዊቷ አሰለፈች መርጊያ ጋር ተጋጅታ አስፋልቱ ላይ ወድቃለች። ከተነሳችና መሪዎቹን ተቀላቅላ ከሮጠች በኋላ በ2፡22፡58 በአንደኝነት አጠናቃለች። ሁለተኛዋ ኢትዮጵያዊቷ ትዕግስት ቱፋ በ2፡23፡03 ገብታለች። ሦስተኛ ፍሎረንስ ኪፕላጋት ከኬንያ። ኤሉድ ኪፕቾጌም የ31 ዓመት ጎልማሳ ነው። በታሪክ ሁለተኛውን ፈጣን ጊዜ 20304 አስመዝግቧል። ሌላው ኬንያዊ ዴኒስ ኪሜቶ ነው። በርሊን ላይ በ2014 እንደ አውሮፓውያኑ አቆጣጠር 20257 ያስመዘገበው ፈጣን ጊዜ እስካሁን አልተደፈረም። ለረጅም ጊዜ ከስፖርቱ ዓለም ተገልሎ የቆየው ዝነኛው የረጅም ርቀት ሯጭ ቀነኒሳ በቀለ 20636 አስመዝግቦ በሦስተኝነት አጠናቋል። ለረጅም ጊዜ በውድድር ሳይሳተፍ ቆይቶ ያመጣው ውጤት አበረታች ሊሆን ይገባል ሲሉ የስፖርቱ ተንታኞች ይናገራሉ። በትላንቱ 36ኛው የለንደን ማራቶን 39698 ሯጮች ተሳትፈዋል። ለሌላ የአትሌቲክስ ስፖርት ዜና ወደ ኢትዮጵያ እንሄድ። ለአምስት ተከታታይ ቀናት በአዲስ አበባ ስታዲየም ሲካሄድ የሰነበተው 45ኛው የኢትዮጵያ አትሌቲክስ ሻምፒዮና ትላንት ሲጠናቀቅ መከላከያ በሶስት መቶ ስልሳ ሁለት ነጥብ የውድድሩ አጠቃላይ አሸናፊ ሆኗል። ኦሮሚያና ኢትዮጵያ ንግድ ባንክ ሁለተኛና ሶስተኛ ወጥተዋል። ገዛ ህንጾው መስቀል አጠር ያለ ዘገባ አለው ከአዲስ አበባ። ለፍጻሜው ከተደረጉት ውድድሮች በወንዶች አምስት ሺህ ሜትር ጠንካራ ፉክክር የታየበት ነበር። ከአስራ ሁለት ዙር አስሩን አብሮ ከረጠ በኋላ የመጨረሻውን ስምንት መቶ ሜትር ወይም ሁለት ዙር ፈጥኖ በመምራት ልዩነቱን እያሰፋ የሄደው የመከላከያው አትሌት ጌታነህ ሞላ ሲሆን ሁለተኛ ሁለተኛና ሶስተኛ የውጡትን በአርባ ሜትር ቀድሟቸው ውድድሩን በአንደኝነት ፈጽሟል። የሀያ ሶስት አመቱ ጌታነስ ለኦሎምፒክ የሚያበቃውን የሰዓት ሚኒማ ለማግኘት በቅርቡ አንድ ውድድር ካደረገ በኋላ ትልቁ ህልሙ በሪዮ ኦሎምፒክ በአምስት ሺ ሜትር ሜዳሊያ ማጥለቅ ጉጉት ያደረበት መሆኑን እንዲህ ገልጿል። እና ለቀጣይ ላለ ውድድሮች ላይ የራስን የምታዘጋጅበት ነው። ምን ላይ እንዳለ የሚታወቅበት ነው። ሚኒማ ደግሞ ከአንባላ ላለ ውድድሮች ላይ መቻለ ተዘጋጅ በሴቶች አምስት ሺህ ሜትርና በወንዶች አንድ ሺህ አምስት መቶ ሜትር ጉዳቱ ከተደረጉት ውድድሮች ተመልካቾች ውጭ ድርጅ ያደረጉ ማራኪ የመሸናነፍ ብርቱ ትግል የታየባቸው ናቸው። በአርባ አምስተኛው የኢትዮጵያ አትሌቲክስ ሻምፒዮና በየዘርፉ አጥጋቢ ውጤት ያስመዘገቡ አትሌቶች በቅርቡ ደቡብ አፍሪካ ውስጥ ለሚደረገው ሀያኛው የአፍሪካ አትሌቲክስ ሻምፒዮና እንደሚመረጡ ፌዴሬሽኑ ቀደም ሲል አስታውቋል። በእግር ኳስ ስፖርት የኢትዮጵያና ሶማሊያ ወጣት እግር ኳስ ቡድኖች በሳምንቱ መጨረሻ ጅቡቲ ላይ ባደረጉት የአፍሪካ ወጣቶች የመልስ ጨዋታ የኢትዮጵያ ወጣት ብሔራዊ እግር ኳስ ቡድን ሁለት ለባዶ አሸንፏል። ገዛኝ ይህንንና የአውሮፓ ሊጎችን ዜናም አድርሶናል። ከረፍት መልስ ጎሎቹን ያስቆጠሩት ዱንያም በላይ እና አሚን መሐመድ ናቸው። የኢትዮጵያ ወጣት ብሔራዊ እግር ኳስ ቡድን ከሁለት ሳምንት በፊት አዲስ አበባ ላይ ሁለት ለአንድ ረቶ ስለነበር በአጠቃላይ አራት ለአንድ ውጤት ወደ ቀጣይ ማጣሪያ ተሸጋግሯል። የኢትዮጵያ ወጣት እግር ኳስ ቡድን ቀጣይ ማጣሪያውን የሚያደርገው ከጋና አቻው ጋር ሲሆን በሁለቱ የደርሶ መልስ አሸናፊ የሚሆነው በሁለት ሺ አስራ ሰባት ዛምቢያ በምታስተናግደው የአፍሪካ ወጣቶች እግር ኳስ ሻምፒዮና ላይ በቀጥታ ተሳታፊ ይሆናል። ወደ አውሮፓ ስንሸጋገር የአውሮፓ ታላላቅ ልጆች የሁለት ሺ አስራ አምስት አስራ ስድስት የውስጥ ውድድራቸውን ለማጠናቀቅ የሶስትና ና አራት ጨዋታ ብቻ ቀርቷቸዋል። በፈረንሳይ ሊግ ፓሪስ ሴንጀርማን ሻምፒዮን መሆኑን ያረጋገጠው የሊጉ ጨዋታ ለመጠናቀቅ ምን ጨዋታዎች እየቀሩ ቀደም ብሎ ነው። የቅሎ ማለፉንም ቢሆን ሰሞኑን ሊድን አሸንፎ የሁለት ዋንጫ ባለቤት ሆኗል። በተወዳጁ የእንግሊዝ ፕሪምየር ሊግ ላለፉት አስራ ሁለት ዓመታት የሻምፒዮንነት ክብር ይፈራረቁበት የነበሩት ማንቸስተር ዩናይትድ፣ አርሰናል፣ ማንቸስተር ሲቲ ና ቸልሲ በዚህም ኛው የውድድር ዓመት አንዳቸውም ሳይሳካላቸው ቀርቷል። የዘንድሮ ክስተቶቹ ለስተር ሲቲና ቶተንሃም ሆትስፐር የፕሪሚየር ሊግን ዋንጫ አንዳቸው ሊያነሱ በስታ ምዕራፍ ላይ ተገኝተዋል። ለስተር ሲቲን ስዋንሲ ሲቲን፣ ማንቸስተር ሲቲ ስቶክ ሲቲን በተመሳሳይ አራት ለዜሮ ሲያሸንፉ፣ ሳውዝ ሀምፕተን አስቶን ቪላን አራት ለሁለት፣ ቼልሲ በማያዝን አራት ለአንድ ረትተዋል። አርሴናል ከሰንደርላንድ ባዶ ለባዶ፣ ሊቨርፑል ከኒውካስል ዩናይትድ ሁለት ለሁለት አቻ የተለያዩ ጊዜ ናቸው። ሌስተር ሲቲ በሰባ ስድስት ነጥብ መሪነቱ ሲያጠናክር ዛሬ ምሽት ተስተካካይ ጨዋታ ያለሰ ማስፋል በስልሳ ስምንት ነጥብ ይከተላል። ማንቸስተር ሲቲ በስልሳ ሰባት አርሰናል በስልሳ አራት ሶስተኛና አራተኛ ናቸው። አስቶን ቪላ ግን ወደ ታችኛው ዲቪዚዮን መውረዱን አረጋግጧል። መሪ ሲቲና ኒውካስል ዩናይትድ ከሁለት አንዳቸው በፕሪሚየር ሊግ ለመቆየት የሞት ሽረት ትንቅንቅ እያደረጉ ናቸው። በእኔ በኩል ያለው ይኸው። ሰለሞን አመሰግናለሁ። ወደ አስመራ ስናቀና የቱር ኤሪትሪያን የቢስክሌት ውድድር እናገኛለን። ብርሃነ በርሄ ተከታዩን ልኮልናል። የኤርትራ ዙር ሁለት ሺ ስምንት በኤርትራውያን ተወዳዳሪዎች እና ክለቦች ድል ተጠናቀቀ። በሚያዝያ ሰባት እና ስምንት በአንደኛ እና ሁለተኛ መድረክ ዙሩን የጀመረው የኤርትራ ዙር ሁለት ሺ ስምንት ረቡዕ ሚያዝያ አስር ሁለት ሺ ስምንት በሶስተኛው እና የብዙ ኪሎ ሜትር ርቀቶችን በሚሸፍን ባለ ሁለት ነጥብ ሁለት የፈረስ ግልበት ውድድሩን ቀጥሎ ነበር። በዚህም አምስት ዙሮች የያዘ እና የስድስት መቶ ኪሎ ሜትር ርቀትን በሸፈነው ሶስተኛ መድረክ ምርሓው ጌቶን በአስራ ስድስት ሰዓት ሀያ ሁለት ደቂቃና ሀምሳ አምስት ሰከንድ የድምር ጊዜ አንደኛ በመውጣት የቢጫ ማሊያ ተሸላሚ ከሀያ ሶስት እድሜ በታች ላሉትንም የሚሰጥ ሽልማት አንደኛ በመውጣቱ የነጭ ማሊያ ተሸላሚ በመሆን ድል በድል ሆነዋል። ሜሮን አማኑኤል በአርባ ዘጠኝ ነጥብ ድምር ውጤት የአረንጓዴ ማሊያ ተሸላሚ ሲሆን ከውጭ አገር ለመጡ ተወዳዳሪዎች የተዘጋጀውን የሰማያዊ ማሊያ ሽልማት ደግሞ ጣሊያናዊ ቬኖባኒ ተሸላሚ ለመሆን ችሏል። ውድድሩን ከተሳተፉት ሰባት የብስክሌት ክለቦች ሳሊና፣ ጽንዓትና የኤርትራ ብሔራዊ ቡድን ከአንደኛ እስከ ሶስተኛ በመውጣት ትልቅ ድል አስመዝግበዋል። ባይክኤድ ሩዋንዳና ግብጽ ደግሞ ከአራተኛ እስከ ስድስተኛ ያለውን ቦታ ይዘዋል። የሱዳን ብሔራዊ ቡድን ግን የአራተኛውን መድረክ ውድድር ሳይጨርስ ውድድሩን አቋርጠዋል። ሚያዚያ አስራ አምስት ሁለት ሺ ስምንት በተካሄደው የአንድ ነጥብ ሁለት ፈረስ ጉልበት ያለውና የመቶ ሀያ ስድስት ኪሎ ሜትር ርቀትን የሸፈነው አራተኛውና የመጨረሻ ውድድርም ኤርትራውያን ተወዳዳሪዎች ዮናስ ክሳዬ አንደኛ፣ አክሊሉ ገብረዝጋብሔር ሁለተኛ፣ ዳዊት ሀይሌ ደግሞ ሦስተኛ በመውጣት የዕለቱ ተሸላሚዎች ለመሆን ችለዋል። በዩሲአይ ኮሚሽነር የደቡብ አፍሪካዊ የተካሄደው የዚህ ዓመት የኤርትራ ዙር ሁለት ሺ ስምንት ኤርትራውያን ተወዳዳሪዎችና የኤርትራ ብሔራዊ ቡድን በሀጉራዊ መድረክ የነበራቸውን የዩሲአይ ነጥብ በመጨመር ደረጃቸውን ለማሻሻል ረድቷቸዋል። በዚህ ውድድር ኤርትራ ስድስት መቶ ሰላሳ ስምንት ነጥብ በማግኘቷ በድምር ነጥብ በአፍሪካ የአንደኛነትን ደረጃ ለመያዝ አስችሏታል። ብርሃነ ብርሄን ከአስመራ አመሰግናለሁ። ካለን ጊዜ አንጻር የምሽቱን ዝግጅት በዚሁ እናበቃለን። ሳምንት ሰኞ በተመሳሳይ ፕሮግራም እንገናኝ። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩን። አድማጮች ሰዓታችን እየተገባደደ ነው። ቀደም ሲል እንዳስተዋወቅ ናችሁ የጤና ፕሮግራም በወባ ጉዳይ ላይ የሚያጠነጥን ነበር። ጊዜ የለንም። ደግሞም ስለ ሕገ ወጥ ሰው አሸጋጋሪዎች ይቀርባል ያልነው ዘገባም እሱም በሰዓት እጥረት ሊቀርብ አልቻለም። ሁለቱም ዝግጅቶች ነገ ለማቅረብ እንሞክራለን። ሌላ እንግዲህ በዛ ፈንታ አጭር የሙዚቃ ጊዜ ነው። ሌላ አጭር የሙዚቃ ጊዜ ከአፍሪካ ታዋቂ ሙዚቀኞች አንዱና የኮንጎ ሩምባ ንጉሥ ተብሎ በዓለም ዙሪያ የሚታወቀው ፓፓ ወምባ ህይወቱ አልፏል። አይቮሪ ኮስት ውስጥ ትናንት እሁድ ጠዋት በአንድ የሙዚቃ ዝግጅት ላይ ሳለ መድረክ ላይ ተዝለፍልፎ ወድቆ ህይወቱ እንዳለፈ ነው የተነገረው። የ66 ዓመት ሰው ነበር ፓፓ ወምባ። ፒተር ጋብርኤልን ከመሳሰሉ ታላላቅ የአለም አቀፍ የሙዚቃ ከዋክብት ጋር የተጫወተ ሰው ነው በዚሁ እንግዲህ ፕሮግራማችን ቆንጅት በዚህ ሙዚቃ እሺ በእኛ በኩል ሰላም ደህና ደሩ እስከ ትግርኛ ቋንቋ ስርጭት በፓፓ ወንባ ሙዚቃ እናቆያችሁ I'm a ngenea koaaabonga ilbaga